የዩናይትድ ስቴትሱ የኢትዮጵያውያን ሽልማት ድርጅት ሲድ በዋና መጠሪያው በአማርኛ ማኅበረ ግዥራን ዘረ ኢትዮጵያ ምናልባትም እንግዳ የሚመስል ድምጸት አለው እና ሁሌ እናስታውሳለን። ታዲያ ይህ ድርጅት የዘንድሮን 24ተኛውን ዓመታዊ ስነ ስርዓቱን ባለፈው እሁድ እዚህ ዋሽንግተን ዲሲ አቅራቢያ ከምትገኘው የኮሌጅ ፓርክ ከተማ አክብረዋል። እንደ ሁልጊዜው ሁሉ ዘንድሮም ለማህበረሰብ ልዕልና ባደረጉ ልዩ አስተዋጽኦ የመረጣቸውን ኢትዮጵያውያን ለክብር አብቅቷል። በድርጅቱ ወግ መሠረት ዘንድሮም ዛሬ በሕይወት ባይኖሩም በሥራቸው ግን እውን የሆኑ አንድ ሰው በተመሳሳይ አስታውሰዋል። አሉ። ለአመታዊ ሥነ ሥርዓቱን በስፍራው ተገኝተህ ተከታትለሃል። አንዳንድ ቦታዎች ጥለኝ መሄድ ጀምረሃል። በርታ። አዲሱ ዛሬ ኃላፊነት ልወስድ ትችላለህ። ባለማስታወሴ ነገር ግን እየጠፋ መሆኑንም ለአድማጮች መናገር ያለብኝ ይመስለኛል። ኃላፊዎቹን ግን ይቅርታ ጠይቃለሁ። ደብዳቤ በስሜ ልከውልኛል። ስለዚህ አንተን የጠፋው ማለት ነው። ተንስጠብቅ ነው እኔ ኃላፊነቱን እንዳልክ ወስዳለሁ። አዲሱ፣ ምናልባትም ወደ ዝግጅታችን ስንገባ የሚነሱ ከወዲሁ ብናስተዋውቅ ጥሩ የሚመስለኝ ከህይወት በኋላ የዘንድሮ ተሸላሚ ወይም የተለየ ክብር የተሰጣቸው ራስ አሉላ አባነጋ ናቸው። አሁን ወደ ወጋችን እናምራለን። በቅድሚያ ለሽልማቱ ለውቅና የበቃችሁትን ሆነ የቤተሰብ አባላት እንኳን አደረሳችሁ ላለ ዶክተር መላኩ ላቀው የሲድ ሊቀመንበር አቶ አክሊሉ ደምሴ ዋና ጸሐፊ፣ እንደ ወትረው እስኪ የዘንድሮውን ሀያ አራተኛውን አመት ዝግጅታችሁን ጠቅላላ መንፈስ በአጭሩ ገምግሙልን። ምን ይመስል ነበር ዝግጅታችሁ? ዶክተር መላኩ እርሶ ላስቀድም ይሻላል ወይስ በአልፋቤቲካል ኦርደር? ግድ የለም። በሁለታችሁ መካከል ተለዋዋጭ ጥያቄዎች ነው የሚመጡትና በየተራ እንደ ተመቻችሁ መመለስ ትችላላችሁ። እሺ፣ ችግር የለም። ያው እንደምታውቀው እንግዲህ የሲድ አመራረጥ ሁኔታ የሚጀመረው ከድርጅቱ ክብረ በዓል በኋላ ነው። ድረገጻቸው የሚከፈትና የሚጠቁሟቸውን ሰዎች ፋይል ከፍተው እነኛ ሰዎች የሰሩትን ስራ ለክብር ያበቃቸዋል የሚሉትን ሁሉ መረጃዎች ይዘው በኢንተርኔት ይረገጥ፣ እንዲሁም ደግሞ ዋሽንግተን ባለን ኬ ስትሪት ቢሮ እዛም ይላካል። ወይም ኒውጀርሲም እንደዚሁ አለን አድራሻ። በደብዳቤም በድረ ገጹ ባለው በኢንተርኔትም ይላክልናል እስከ ኖቬምበር ማለት ከህዳር ሰላሳ በፈረንጆች አቆጣጠር። ይህንን ለማድረግ ሁሉም ሰው እድል ይኖረዋል ማለት ነው። ከህዳር ሰላሳ በኋላ ግን ይዘጋና ቦርዱ ግምገማ ይጀምራል ማለት ነው። የቀረቡትን ጥቆማዎች የትኞቹ በድርጅትም መልክ በግልም መልክ ለሽልማት ያበቃቸዋል የሚባለውን መንደርደሪያ ክራይቴሪያ ተከትለን በዛ ክራይቴሪያ መሰረት ውሳኔ እናደርጋለን በታህሳስ መጨረሻ ላይ ውሳኔው ላይ ደርሰን ለሽልማት የሚያበቋቸውን በህይወትም ያሉትን ሙታንንም በማስታወስ ስለሚገባቸው ሰዎች መረጃ ካገኘን በኋላ ደብዳቤ እንጽፋለን። ያ ደብዳቤ ተጽፎ ከደረሳቸው እነሱም ካወቁት በኋላ ገባውን መሰናዶ እንዲያደርጉ፣ እኛም ከኢትዮጵያ የሚመጡ ከሆነ ደብዳቤ ለአሜሪካን ኤምባሲ እንዲተባበሩን እንልካለን ለመስሪያ ቤቶቻቸውን በስራ ላይ ያሉ ሰዎች ከሆኑ እና እንዲሁም ደግሞ ለአይሮፕላን የሚደረገውን ዝግጅትነት ለጉዞ ማለት ነው እናስተካክልና እዚህም ሲመጡ ሆቴል የሚቆዩበትን እሱን ሁሉ አደራጅተን እንጨርሳለን ማለት ነው ክብረ በዓሉ ከመሆኑ በፊት። ግርም ነው። የዚህ አመት ዝግጅት እንደተጠናቀቀ ከዚህ ሰዓት ጀምሮ እስከ መጪው ህዳር 30 ድረስ ባለው ጊዜ የሚቀጥለውን አመት ተሸላሚ እጩዎች መቀበል እንደምትጀምሩ ነው የገለጹልን አቶ አክሊሉ። እስኪ የዘንድሮውን ተሸላሚዎች ያስተዋውቁኝ፣ ባዋቂዎች ዘንድ ያሉትን አሁን በውይይቱ የቀረቡትን ሁለት እንግዶቻችን ጨምሮ በዚህ አመት ተሸላሚ የሆኑት አራስ አሉላ አባነጋ ጨምሮ አምስት ሰዎች ናቸው። የተከበሩት ፕሮፌሰር አቻ ደበላ፣ አቶ ቢንያም በለጠ፣ ወይዘሮ ኒኒ ለገሰ እና አቶ ሰለሞን ሙሉጌታ ካሳ ናቸው። እነዚህም እንግዲህ የተመረጡት ላደረጉት ልዩ ልዩ አስተዋጽኦ ነው። የሚያስፈልግ ከሆነ ለምን እንደሆነ ለእያንዳንዱ ለመናገር ይችላል። በዚህ ሰዓት የሚከታተሉ አድማጮች አምስት ሰዎችን መርጣችሁ ለእውቅና ያበቃችሁበትን በጫጭሩ ንገሩን። እንዲህ በማድረጋቸው ነው በሚል ራስ አሉላ አባ ነጋ በእሳቸው እጀምራለሁ። እሳቸው ለሀገራቸው እና ለንጉሠ ነግስታቸው መስራት የሚገባቸውን ተግባር ለመፈጸም በክብራቸው ቃል ከገቡ በኋላ በስራቸው በማሳየታቸው ኢትዮጵያን ሊወሩ ኢትዮጵያን ሊያንበረከኩ የመጡ በተለይም ጣሊያኖች ከአንድም ሁለት ጊዜ በማሸነፋቸውና የደዋን ድል ለኢትዮጵያ በማጎናጸፋቸው በጠቅላላው ደግሞ ለጥቁር ሕዝብ መልካም ምሳሌ የሆኑ ጀግና በመሆናቸው ሀገራቸውንና ወገኖቻቸውን ከእሳቸው በላይ በማድረግ ራሳቸውን የሰው በኢትዮጵያ አንድነት እና ነጻነት የሚያምኑ ደማቸውንም ለሀገራቸው ደማቸውን ያፈሰሱ እያሉ ይመስለኛል። አዎ ደማቸውን ያፈሰሱ በመሆናቸውና በተፈጥሮ ችሎታቸው ደሞ በቆራጥነታቸውና በጀግንነታቸው አንተ የተባሉ በመሆናቸው የኢትዮጵያ ህዝብ የሚወዳቸውና የሚያስታውሳቸው የነጻነቱና የአንድነቱ ምሳሌ በመሆናቸውና በመጨረሻም ደግሞ የሴት ቦርድ አባላት አሁን በጠቀስኳቸው ነገሮች ሁሉ አምኖ ይናን መስሊያ በሙሉ ድምጽ በሙሉ ድምጽ ስለደገፋቸው ነው። ሌላ ሰው እንግዲህ የሚሄደው በአልፋቤቲካል ኦርግደር ስለሆነ በፊደል ቅደም ተከተል የስማቸውን መጠሪያ ተከትለዋል። አዎ ፕሮፌሰራቸው ደበላም መጀመሪያው የኪነ ጥበብ ትምህርት ቤት ዳግሞ ሚኒልክ ትምህርት ቤት ከገባ በኋላ ከተመረቁት አንዱ በመሆናቸው እሱም ደግሞ ትምህርታቸውን አጠናቀው ሌሎችንም ለማስተማር ብቁ በመሆናቸው እና በተለይም ደግሞ በፉል ብራይት ስኮላርሽፕ አሸናፊ በመሆን ወደ ኢትዮጵያ ሄደው ትልቅ ትርጉም ያለው ዘለቂታ ስራ በመስራታቸው ይህም ስራ ምንድን ነው? ከሌሎች ሰዎች ጋር በመተባበር የኪነጥበብ ትምህርት ቤት ለዲግሪ ፕሮግራም ተቀባይነት እንዲኖረው የትምህርት ቤቱን ከሪኩለም በማርቀቅ ከሌሎች ጋር በመተባበር ይሄንን ትልቅ ስራ በመስራታቸው አንዱም የተሸለሙበት እሱ ነው። ትምህርታቸውም የኢትዮጵያና የአፍሪካን ባህል በስልም ሆነ በስነ ጽሁፍ ሌላው በማካፈል ኤግዚቢሽን በየአገሩ በዩሮፕም በማሳየት እንደውም አሁን ከሚመጣው ሐምሌ አምስት ከሀያ ዘጠኝ በዩሮፕ እየተዘዋወሩ ኤግዚቢሽናቸውን ያሳያሉ። በኢትዮጵያ ድርጅቶች በልዩ ልዩ ቦታ እየተካፈሉ በረሀብም ሆነ በድርቅ ለሚመጣው የኢትዮጵያን ኮሚኒቲ የሚረዳበትን አንዳንድ አስተዋጽኦ ከሚያደርጉ ግሩፖች ጋር የተሆኑ የሰሩ በመሆናቸው እና በጠቅላላው እሳቸውም ሴት ቦርድ ብቃት አላቸው ብሎ በመምረጡ ነው። ከዛ ቀጥሎ ደግሞ ላይን ላይም ቢኖሩ አቶ ቢኒያም ናቸው። አቶ ቢንያም እንግዲህ ብዙ ሊነገርላቸው ይገባል። እሳቸው ደግሞ ኢትዮጵያ ውስጥ በመንገድ ወድቀው መጠለያ አጥተው ተረቦና ተጠምተው ጤንነትና ፍቅር አጥተው የተገኙትን አረጋውያን ሴቶችም ልጆችም ወንዶችና ተስፋቶች የሆኑትን የሚጎሳቁሉትን ስብስብ አድርገው እንደ ራሳቸው ቤተሰብ እያበሉና እያሳከሙ እያለበሱና እየሳሙ አዲስ ሕይወት ለብዙሀን በመስጠታቸው በሌሎች ተወዳጅነት በጣም አትርፈዋል። በመንፈስ ጭንቀት በኤች አይቪ በካንሰር እንደዚህ እንደዚህ በጣም የተጎሳቆሉትን አግኝተው ያጡትን በየመንገድ የወደቁትን ሰብስበው በመኬዶንያ ድርጅት ስለሚረዱ እና እሳቸውም የመቄዶኒያ መስራች አስተዳዳሪ በመሆናቸው እና በትምህርታቸውም ቢሆን በማዕረግ የተመረቁ ለሌሎች ወጣቶች ምሳሌ የሚሆኑ ራሳቸውን የሰው ወጣት በመሆናቸው ነው። እሳቸውም ደግሞ በሙሉ ድምጽ በሲድ ቦርድ በመመረጣቸው ነው። ከዛም ቀጥሎ ወይዘሮ ኒኒ ለገሰ ወገን የኢትዮጵያ ከአስራ አምስት አመት በላይ እድሜ ያለው ፋውንዴሽን እሳቸውም እንዲሁ ኢትዮጵያ ውስጥ ድህነት ውስጥ ወድቀው ወደፊት ለመራመድ ያልቻሉትን ወጣቶች ወይም ቤተሰቦች ከድህነት ጫንቃ አውጥተው ድህነትን ሰብረው ራሳቸውን እንዲችሉ ስለሚለፉ ከሁለት መቶ ሀምሳ በላይ የሚሆኑ ህጻናትና ቤተሰቦች ከድህነት ሰንሰለት ሰብረው ራሳቸውን እንዲችሉ አድርገዋል። በቅርቡም ደግሞ ጅማ ብዙ ህጻናት ከአስራ አምስት ሜትር በላይ የሚሄዱበትን ትምህርት ቤት ጊዜያቸውን እንዲቀንስላቸው በአካባቢያቸው ቤት ከፍተው እያስተማሩ ነው። እዚህም በሀገር ውስጥ በዋሽንግተን ዲሲ ውስጥ ወገኔ ዩት ክለብ ወይም የወገኔ ወጣቶች ማዕከል ከዛሬ አስር ዓመት በፊት ፈጥረው እዚህ ሀገር ለተወለዱት ልጆች የአስተዳደር ወይም የሊደርሺፕ አብሮ የመስራቲ ወይንም ደግሞ የኃላፊነት ጥሩ ዜግነትን እያስተማሩ ነው። ራሳቸው የሶስት ልጆች እናትና የተከበሩ ባለትዳር ፕሮፌሽናል ስራ ያላቸው ናቸው። ነገር ግን ፍቅራቸውን እሳቸውም ኃይሎች በኢትዮጵያ ውስጥ በማካፈል ደመን በዋይት ሀውስም ቻምፒዮን ኦፍ ቼንጅ በሚባል ሽልማት ያገኙት ለሀገርና ለወገን ምሳሌ የሚሆነ ናቸው ብሎን ብለን ስለገመትን በቤት ማጣት፣ በትምህርት መጓደል፣ የገንዘብ ችግር፣ ድህነት የደረሰባቸውን ግለሰቦች በመርዳታቸውና በጠቅላላ እሳቸውም በሲድ ቦርድ እንደዚሁ በመመረጣቸው ነው ለዚህ የበቁት እንደሚታወቀው ሁሉ ከዛም በላይ ብዙ ሰዎች ተሰጥቶን ነበረ እንድናከብር። እነዚህ እንግዲህ ከሌሎቹ ሰዎች የድምፅ ብልጫ ያገኙ ናቸው እንጂ ሌሎችም ሌሎችም ነበሩ። መልካም አቶ አክሊሉ እንግዲህ በርከት ያለ ዝርዝሮችን የያዘውን የዘንድሮውን ተሸላሚዎች ማንነትና ለሽልማት የሚበቁባቸው ምክንያቶች ነው ያስረዱን። በአዋቂዎች ጎራ አንድ የመጨረሻ ተሸላሚ ቀርቶታል። እሱንም እንዲሁ በአጭሩ ያስተዋውቁንና ሌሎች ጥያቄዎችን ለቀሪው እንግዶቻችን ሰነዝራለሁ። የመጨረሻው አቶ ሰለሞን ሙሉጌታ ካሳ ናቸው። እሳቸውን ደግሞ ቴክቶክ በተሰኘው በኢቢኤስ ቴሌቪዥን ፕሮግራም እዛ ላይ በሚያደርጉት ስራቸው ነው በጣም የታወቁበት። ዋናውና ሲድም ሊያከብራቸው የቻለው እሳቸውም በኢትዮጵያ ብለው በአማርኛ ቋንቋ ቴክኖሎጂን ለብዙ ሚሊዮን በሚቆጠሩ ይህን ፕሮግራም ጠንሰው እያዘጋጁ ከኢትዮጵያም ውጭ ኢትዮጵያ ውስጥ ላሉ በየጊዜው ስለሚያሳዩ እና በዩቲዩብም ላይ ወት ሊያው ይችላል። በትምህርታቸውም እና በስራቸውም ደግሞ ጥሩ ምሳሌ ስለሆኑ በእውቀታቸው እየላቁ በስራቸው ለወጣቶች ምሳሌ ይሆናሉ ብለው ብዙ ኢትዮጵያውያን በቴክኖሎጂ በኩል በጣም የተራመዱትን በቴሌቪዥን እየጋበዙ እንደ ምሳሌ እያደረጉ ያቀርቧቸዋል። በስፔስ ኤክስፕሎሬሽን ወይም ሳይበር ሴኪሪቲ በሮቦቲክስ በሚባለው ወይም አርቲፊሻል ኢንቴሊጀንስ ኮምፕሌክስ ቴክኖሎጂ ኦር ሚዲያ ቴክኖሎጂ በሚባለው እያሳዩ ሌሎችን ወጣቶች አበረታታሉ። በአሁን ጊዜም የጥቁር ሕዝብ ለቴክኖሎጂ አስተዋጽኦ ያደረጉን አንድ መጽሐፍ በአማርኛ እያረቀቁ ነው። ደግሞ ወደፊትም በተለይም በቴክኖሎጂ ፊልድ ኢትዮጵያን የሚያስጠሩ ይሆናሉ ብለን ተመራጮች ሆነዋል። ሁሉንም እንደገና እንኳን ደስ ያላችሁ እላለሁ። የብዙዎችን ስራ በደንብ ማሳየት የሚችለውን ማህበሪያ ስራቸው የላቀ መሆኑ ብቻ ሳይሆን አድማጮችም ጆሮ በሚደርስ መልኩ ምን ሰሩ ማለምን ተሸለመ የሚለውን መታወቁ አስፈላጊ ነው እና ነው። ወደ ቀሪ ሁለት እንግዶቻችን ልሻገር። በላቀ አርአያነት የሚጠቀስ የሚረዳቸው የሌላቸውን በእጅጉ የተቆሳቆሉና በጎዳና የወደቁ አቶ አክሊሉ በዝርዝር እንዳስቀመጡት በጠና ችግር ላይ የሚገኙ ወገኖችን አቅፎ ደግፎ በማንሳት በመንከባከብ በሰሩት የገነነ የሰብአዊ ስራው ለዚህ ክብር መብቃቱ ተገልጿል። በሌሎች ሽልማቶችም አክብሮቶችም እንዲሁ እንደሚወደሱ አውቃለሁ። የመቄዶንያው መስራች አቶ ቢንያም በለጠ ለመሆኑ ምን ተሰማው? አሜሪካን ሀገር የሚገኝ ኢትዮጵያዊ ድርጅት በሰሩት ስራ ሊከበሩ ይገባል፣ የዘንድሮ ተሸላሚ ነው ሲሉ አሉ። በጣም አመሰግናለሁ። እንደዚህ ተወሩ፣ ስለሌላ ሰው ተወሩ ነው የሚመስለኝ። ምክንያቱም የሰራሁት ነገር የለም። ብዙ ጊዜ በኦርቶዶክስ ምን አለ ዶክተር ምላኩም ሲሉ ሰው ልጅ ከሞተ በኋላ ነው ሽልማትም ምንም የሚሸጥ። ምክንያቱም አንደኛ መጨረሻው አይታወቅም፣ እንደዛ ምንም ደሞሆን አይታወቅም፣ እና ጉዳሴ ክምትም ያመጣል። ሌላው ደግሞ ከዚዚ ሀገር የሚያሰጥተው ዋጋም ሊያሳታ ይችላል። ለማንኛውም ቅድም ስታወሩ ሌላ ሰው ሊታወሩ ትክክል አይደለም። የሰሯቸው ስራዎች አይደሉም የተጠቀሱት። በተግባርም ደግሞ በቅርብ በቦታው ተገኝተንም ባናይ በቴሌቪዥን መስኮት ተመልክተናል። ከብቅ ያለ ነውም ጭምር ትክክል አይደለም። በእርግጥ ዶክተር መላኩም መጥቶ ጎብኝተዋል። እግዚአብሔር ይስጥልኝ። በዚህ አጋጣሚ ሲድም አባላት በእውነት ትልቅ ነገር ነው ያደረጋችሁልን። ምክንያቱም አንደኛ በረካ ብሮቶ ሰላሳ ደቂቃ በላይ የሆነ ስራችን የሚያሳይ ዘገባ ዶኪመንተሪ ቀርቦልናል መብታቸውን መጎ ዝግጅቱ እንዲታወቅ ማድረጋችሁ ትልቅ ነገር ነው። በተለይ ደግሞ አልጋ ቁራኛ የሆኑ ራሳቸውን ስለ መሰዳዳት የማይችሉ እግዚአብሔር የሚያስጡት ዋጋ ትልቅ ነውና እነዚህ ሰዎች ጉዳይ ህዝቡ እንዲረዳው በማድረጋችሁ በጣም እግዚአብሔር ይስጥልኝ ሴት አባላት አሉባንም አመሰግናለሁ። ወደ ወይዘሮ ሺ ከመሻገሪያ በፊት ብዙዎች ልቦና የሚመላለስ ከዚህ ቀደምም ተጠይቀዋቸው የሚያውቁ የሚመስለኝን አንድ ጥያቄ ልወርውር። ሌሎችን የመርዳት መነሳሳት ምናልባትም ከተፈጥሮ ዝንባሌ ከዛ ቅን መንፈስ የሚነሳ መሆኑን መረዳት አያዳግትም። ብዙዎች በተለያየ መንገድ ወገኖቻቸውን ሊረዱ ይሞክራሉ። እርሶ ሊረዱ የመረጧቸው ግን አንድም ቀላል አለመሆኑ፣ ሁለትም የተከፈተ ልቦናን የሚጠይቅ ክብደትም አለው፣ አስቸጋሪም ነገር አለው። እርሶ እንደጠቀሱት በራሳቸው መጸዳዳት እንኳን የማይችሉ ሰዎች ጭምር ያሉበትን በተለያየ ጤና ህውከት ውስጥ የሚገኙ ሰዎችን መርዳት ከስራም ከማገዝም በላይ ነውና አስቸጋሪ አልነበረም ወይ ለእርስዎ? ዛሬ ውስጡ ገብተው የሚያደርጓቸውን ነገሮች በቅርበት የተመለከቱ ሲተርኩ ሰምቻለሁ። እንዴት መረጡት? እንዴት ተቻለዎት? አዎ ቅዱስ ባህታ ወርቅ ጠላቅ ቤተክርስቲያን አባት ነው የምንላችሁ ሰዎችን መርዳት በድንግልና ከመኖር እንኳን የበለጠ ዋጋ ያሰጣል ያልክ እግዚአብሔር እና፣ በድንግልና መኖር ማለት እንግዲህ በጣም ከባድ ነው። ሰው ሆኖ እንደ መላእክት መኖር ነው እና ከዛ የበለጠ ዋጋ ያሰጣል ስል፣ እንግዲህ ምን ያህል ከእግዚአብሔር የሚያሰጠውን ዋጋ ያሳያል። እና ብዙ ጊዜ ምን ያህል ስራው ከባድ ቢሆንም ከእግዚአብሔር የሚያሰጠው ዋጋ ግን ትልቅ ስለሆነ ያን ስታስበው ከባድ የሚመስለውም ነገር ቀና። ሌላ ደግሞ ያው ያደለኝ ሰራው እኔ ብዙ ጊዜ በጤንነትም በስምትናም በተለያዩ ድክመቶች ብዙ እየሰራሁ አይደለሁም። የበጎ ፈቃድ ሚቻሉ ከሁሉም በላይ ደግሞ እግዚአብሔር ይሰራል። እኔ ብዙ ጊዜ ስለመመኝም በመተኛት ነው፣ ግን እግዚአብሔር ግን አልተኛም። ስለዚህ እግዚአብሔር ቀላል ነገር አይደለም። ይህ ከባድ ቢሆንም አቶ ቢንያም ከትህትናው ጭምር ነው። በጣም አመሰግናለሁ። አንቱ እያልኩት ቢሆን ወጣት መሆኗን አድማጮች እንዲረዱ እፈልጋለሁ። ወደኋላ ላይ ሌሎች ጥያቄዎች ረውራለሁኝ። ወይዘሮ የሺ፣ ወደ እርስዎ ልምጣ አልምጣ? እርስዎ ቅድም አያቶ ነው የሚባለው የራስ አሉላ አባ ነጋ የታላቁ አርበኛ የልጅ ልጅ ልጅ ይመስሉኛል። ልክ ነው። ልክ ነው። ልክ ነው። ራስ አሉላ አባ ነጋ በኢትዮጵያ ታሪክ ውስጥ የገነነ ስፍራ ያላቸውን ያህል የእሳቸው ዝምድናም ሆነ እሳቸውን የሚያውቅ በቅርብ ማግኘት የሚቻል በማይመስልን ሰዓት ነው የተገኙት። እንዴት ተቀበሉት? የቅድም አያቶን እውቅናና ክብር የተሰጠበትን ሁኔታ ምንስ ስሜት አሳደረበው? በጣም ነው ደስ ያለኝ። በጣም በጣም ነው ደስ ያለኝ። ይህ ቅዱስ ሀሳብ አስበው ይሄን ነገር ማድረጋቸው በእውነቱ ለሲድ አባላት በጣም የላቀ ምስጋና ነው የማቀርበው ያው በቤተሰባችንና በወዳጆቻቸው ስም እና በጣም ክቡር ነገር ነው እኔም የተረከብኩት እና እስከ ዘላለም የማንረሳው ትልቅ ውለታ ነው። ስነ ስርዓቱ ላይ የራስ አሉላ አባ ነጋን ታሪክ ለታዳሚዎቹ ግሩም አድርገው አቅርበዋል። በስፍራው ተገኝቼ ታዝብ ያለው ብዙ የተጻፈላቸው ብዙም የተነገረላቸው ናቸው እንዲህ ያለ ቅድመ አያት ሲኖር ታሪኩን ማወቅ ጥያቄ ውስጥ የሚገባ እንዳልሆነ እረዳለሁ ነገር ግን በተለየ ቅርበት የተከታተሉት ይመስላል ለዚህ መድረክም እንዲስማማ አድርገው ያቀረቡበት እና በመድረኩ የቀረበውን ሙሉ በሙሉ መልሰን ባናመጣም ለእርስዎ ራስ አሉላ አባ ነጋ ማናቸው ምንድን ነው እንደው በዋናነት የሚታየው ለዚህ ትውልድ የተላለፈ ዛሬም ለክብር የበቁበት ሁኔታ ጋር የሚዛመድ አንድ ትልቅ ነገር አዎ፣ ልክ ነው። ማለት እኔ በእርግጥ የእሳቸው ደም እኔ ላይ ስላለ በጣም ኩራት ይሰማኛል። ግን ፎ ከእኔም አልፎ ማንም ኢትዮጵያዊ ቢሆን ማንም ኢትዮጵያዊ የሚኮራባቸው ለሀገራቸው፣ ለኦላዊነት የኢትዮጵያን ዳር ድንበር ሲያስከብሩና ሲዋጉ ያለፉ የማንም ኢትዮጵያዊ አባት ናቸው። ከራሳቸው በፊት አገራቸውን ያስቀደሙ ታላቅ ጀግና ስለሆኑ እኔም በጣም በጣም ነው የምኮራባቸው። በዚህ ላይ ደግሞ ወላጅ እናቴ በቅርብ ነው ያረፈችው። ስለሳቸው በቃ ብዙ ታሪክ ትነግረኝ ነበር እና በጣም ትልቅ ፍቅር ነበራት። ከዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት በአማርኛ መጠሪያው ማህበረ ግይሯን ዘረ ኢትዮጵያ የዘንድሮን ሀያ አራተኛውን ክብረ በዓል አስመልክቶ ያደረግነው አጠር ያለው የመጀመሪያ ክፍል ቃለምልስ በዚህ ተቋጨ። በሌላ ፕሮግራም በርከት ያሉ ጭብጦችን እናነሳለን። ይልቁንም መጪው የማህበሩ ቀጣይጣ የተደረጉ ለውጦችና ሊሻሻሉ ይገባቸዋል በሚሏቸው ጭብጦች ዙሪያ በሚቀጥለው ፕሮግራማችን ይዘን እንቀርባለን። ለአሁኑ ግን እንግዶችን ዶክተር መላኩ ላቀውን አቶ አስ ሲል አቶ ቢኒያም በለጠንና ወይዘሮ የሺህ ገብረህይወትን ለጊዜያቸው አመሰግናለሁ ዜርስ